Ya America Dems, radio tabiano <laughs> በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 7 2014 ዓ ም ዝግጅታችን ጀመረ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ የሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ዛሬ ፈረሙ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዚዳንት ባይደን ይድረስ ባሉት ግልጽ ደብዳቤ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ሙሉ ዘገባውን በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭታችንን ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደምጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ነው ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስታትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚደንቱ አስታውቀዋል። በሌላ በኩል ፕሬዚደንት ባይደን ትዕዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም ምላሽ ሰጥተዋል። ይድረስ ለፕሬዝደንት ባይደን ባሉት ባለሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ከኤርትራ መንግስትና ከህወሓት እስካሁን የተሰማ ምላሽ የለም። ዝርዝር ዘገባው በአብይ ርዕስ ይቀርባል። ናይጄሪያ ውስጥ ባለፈው ረቡዕ 18 የናይጄሪያ የጸጥታ ሰራተኞችን ለተገደሉበት ጥቃት በምዕራብ አፍሪካ ግዛት እስላማዊ መንግስት ተዋጊዎች ወይም በምዕጻረ ቃል ኢስዋፕ የተባለው ቡድን ኃላፊነቱን ወሰደ። በጊኒና ማሊ ጁንታዎች ላይ ማዕቀብ ተጣለ። የምዕራብ አፍሪካ አገሮች የጋራ ፖለቲካና ኢኮኖሚ ህብረት ናይጄሪያ ሌጎስ ውስጥ ለሁለተኛ ጊዜ ባደረገው አስቸኳይ ስብሰባ የጊኒና ማሊ ወታደራዊ ጁንታዎች ላይ የጉዞ ማዕቀብ ሲጥል፣ የፋይናንስ ሀብቶቻቸውን እንዳይንቀሳቀሱ አግዷል። ሁለቱም አገሮች የመፈንቅለ መንግስት የተካሄደባቸው ሲሆን ወደ ተረጋጋ ህገ መንግስታዊ ዲሞክራሲያዊ ስርዓት የሚያደርጉት ሽግግር እየዘገየ ነው የሚል ትችት እየቀረበባቸው መሆኑም ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የስድስት አገር መሪዎችና ሶስት የተለያዩ ድርጅት መሪዎችን ሰብስበው አየር ንብረት ለውጥን አስመልክቶ ሊወሰድ ይገባል ባሉት እርምጃ ላይ ውይይት አካሂደዋል። ፕሬዚደንቱ የአየር ንብረት ለውጡ የሚሻው ጠንካራና አስቸኳይ እርምጃ ብቻ ሳይሆን ለዓለም ኢኮኖሚም ጥሩ ነው ብለዋል። ስድስቱ መሪዎች የተሰባሰቡት ከስድስት ሳምንታት በኋላ ከሚደረገው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ አስቀድሞ ነው። ጉባኤው የአየር ንብረት ለውጥ ለወደፊቱ መደረግ ያለበት አቅጣጫን ያስቀምጣል ተብሎ ተጠብቋል። ባይደን የአየር ንብረት ለውጥን አስመልክቶ ቅድሚያ ከሰጧቸው ነገሮች መካከል ዩናይትድ ስቴትስን ወደ ዓለም አቀፉ የፓሪስ ክለብ መመለሳቸው መሆኑ ተነግሯል። በዛሬው ስብሰባ በአየር ንብረት ለውጡ ላይ ትልቅ ተጽዕኖ ይኖራታል የተባለችው ቻይናም አለመካፈሏ ተጠቅሷል። ዩናይትድ ስቴትስና ዩክሬን በምዕራባዊ የዩክሬን ግዛት ውስጥ በሚቀጥለው ሳምንት የጋራ የጦር ልምምድ እንደሚያደርጉ የዩክሬን ኤታ ማዦር ሹም ትናንት በሰጡት መግለጫ አስታወቁ። መግለጫው የወጣው ቤላሮስና ሩሲያ ያደረጓቸው መጠነ ሰፊ ልምምድ ማድረጋቸውን ተከትሎ በአካባቢው አገሮች ስጋት መፈጠሩ ከተነገረ በኋላ ነው። የሩሲያና የቤላሩስ የጦር ልምምድ የሚካሄደው በአውሮፓ ሕብረት አገሮች ድንበር አቅራቢያ በመሆኑ ዩክሬንና አንዳንድ የኔቶ አባል አገሮች ዘንድ ስጋት መፍጠሩ ተመልክቷል። ጦር ልምምዱ ላይ ዩናይትድ ስቴትስ ዩክሬንና ኔቶን ጨምሮ ከ15 አገሮች የተውጣጡ 6000 ወታደሮች ይሳተፋሉ ተብሏል። የዩናይትድ ስቴትስ የወረዳ ወይም ዲስትሪክት ዳኛ የዩናይትድ ስቴትስና ሜክሲኮ ድንበርን አሳብረው ሲገቡ የተያዙ ስደተኛ ቤተሰቦችን ወደ አገራቸው እንዲባረሩ የሚያዘውን የቀድሞውን ፕሬዚደንት ዶናልድ ትራምፕ አስተዳደር ትእዛዝ ውድቅ አደረጉ። በትናንትናው እለት ውሳኔውን የሰጡት ዳኛ ኢሜት ሱሊቫን የትራምፕ አስተዳደርን ትእዛዝ የሚሽረው ውሳኔ በ14 ቀናት ውስጥ ተግባራዊ ይደረጋል ብለዋል። ፕሬዚደንት ባይደን ከአንዳንዶቹ የስደተኞች መብት ተሟጋቾች ከጤና ባለሙያዎችና ከዲሞክራት ባልደረቦቻቸው በመቶ ሺዎች ለሚቆጠሩ ስደተኞች የፖለቲካ ጥገኝነት የሚከለከለውና ታይትል 42 በመባል የሚታወቀውን የቀድሞ አስተዳደር ትእዛዝ እንዲያስቀሩ ከፍተኛ ጫና እየተደረገባቸው መሆኑም ተመልክተዋል። ታሊባን በአፍጋኒስታን በእስላማዊ ወይም የሸሪያ ህግ ላይ ተመስርቶ የሚቋቋም መንግስት ለመመስረት ምርጫ የማካሄድን አማራጭ ዝግ እንደማያደርገው የታሊባን ቃል አቀባይ ለቪኦኤ ተናገሩ። በሁለቱ አስርት ዓመታት ውጊያ ታሊባን ዲሞክራሲያዊ ምርጫዎችን እስላማዊ አይደሉም በሚል የምርጫ ዘመቻዎችና የምርጫ ሠራተኞችን ሲያጠቃ የነበረ ቢሆንም አሁን ግን ያንን አማራጭ ዝግ እንደማያደርገው አስታውቋል። የታሊባን ቃል አቀባይ ሶሃሊ ሻሂን ምርጫ መደረግ አለመደረጉ የሚወሰነው ግን በወደፊቱ ህገ መንግስት መሆኑን ተናግረዋል። የጊዜያዊ መንግስቱ የውጭ ጉዳይ ሚኒስትር አሚር ካህን ሙጠቂ ባለፈው ማክሰኞ ካቡል ውስጥ ምርጫውን አስመልክቶ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ የውጭ መንግስታት በአፍጋኒስታን የውስጥ ጉዳይ ጣልቃ ባይገቡ መልካም ነው ብለዋል። በመጨረሻም ወደ ኮቪድ-19 ዜናዎች እናልፋለን። የፈረንሳይ መንግስት ከመስከረም 7 2014 ጀምሮ ያስቀመጠውን ቀነገደብ ባለማክበር የኮቪድ-19 ክትባትን ያልወሰዱ 3ሺህ የሚደርሱ የጤና ዘርፍ ሰራተኞችን ማገዱን አስታወቀ። የፈረንሳይ ጤና ሚኒስትር ኦሊቨር ቬራን ትላንት በሰጡት መግለጫ በአገሪቱ 27 ሚሊየን ከሚደርሱ የጤና ሰራተኞች ውስጥ በርከት ያሉ የጤና ሰራተኞች የኮሮና ቫይረስ ክትባቱን ከመውሰድ ሥራ መልቀቁን የመረጡ መሆኑን ተናግረዋል። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን የመስከረም ሰባቱን የክትባት ግዴታ ቀነገደብ ባወጡበት ወቅት በአስር ሺዎች የሚቆጠሩ የጤና ሰራተኞች ቢያንስ የመጀመሪያውን ዙር ክትባት እንኳ ያልወሰዱ መሆናቸው ተመልክቷል። የጆን ሆፕኪንስ የኮሮና ቫይረስ የምርምር ማዕከል ዛሬ ጠዋት ያወጣው መረጃ እንደሚያመለክተው ፈረንሳይ ለኮቪድ-19 የተጋለጡ ከ7 ሚሊዮን በላይ ዜጎች ያሏት ሲሆን ከ116 ሺህ በላይ ሰዎች ደግሞ በወረርሽኙ ሞተዋል። በዩናይትድ ስቴትስ አይዳሆ ክፍለ ግዛት የሚገኙ ሆስፒታሎች በኮቪድ-19 ህሙማን እየሞሉ በመምጣታቸው የክፍለ ግዛቱ የጤናና እንክብካቤ መምሪያ ህሙማንን በየቦታው መደልደል መጀመሩን ዛሬ ሐሙስ በሰጠው መግለጫ አስታውቋል። የጤና መምሪያው ኃላፊ ዴቭ ጄፕሰን ህሙማንን በየህክምና መስጫዎቹ መደልደሉ የሚቆመው ብዙ ሰዎች እንዲከተቡ በማድረግ ብቻ ነው ብለዋል። ዓለም አቀፉ የገንዘብ ፈንድ አይኤምኤፍ የዓለም ባንክና የዓለም ጤና ድርጅት ዝቅተኛና መካከለኛ ገቢ ላላቸው አገሮች የኮቪድ-19 ክትባት አቅርቦትን በቅንጅት ማሳደግ በሚቻልበት መንገድ ከዋነኞቹ ክትባት አምራች ኩባንያዎች ጋር ተወያይተዋል። የውይይቱም ግብ በየአገሩ የሚገኙ አርባ ከመቶ የሚሆኑ ሰዎችን እንደ ኤሮፓ አቆጣጠር በ2022 አጋማሽ ደግሞ ቢያንስ ማስከተብ መሆኑን ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ዓለም ዜናዎቹ ደረጀ ደስታን እናመሰግናለን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መስከረም 7 2014 ዓ ም ስርጭታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ አራት ነጥብ ሶስት ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ያሉትን ትዕዛዝ የዩናይትድ ስቴትስ ፕሬዝዳንት ዛሬ ፈርመዋል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሀትንና የአማራ ክልላዊ መንግስትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚዳንቱ አስታውቀዋል። በሌላ በኩል ፕሬዚዳንት ባይደን ትዕዛዙን ይፋ ካደረጉ በኋላ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባወጡት ለፕሬዚዳንት ባይደን ይድረስ ባሉት ባለ ሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈው ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። ከኤርትራ መንግስትና ከሕወሓት እስካሁን የተሰማ ምላሽ የለም። እየተከታተለንን እንዳገኘን ይዘን እንመልሳለን። ዝርዝር ዘገባውን ቆንጅታዬ ታቀርበዋለች። አስተዳደራቸው በግጭቱ የሚሳተፉ ወገኖች በድርድር ተኩስ አቁም ስምምነት ላይ እንዲደርሱ፣ በንጹሐን ሲቪሎች ላይ የሚደርሱ በደሎች እንዲቆሙ፣ ችግር ላይ ላሉ ሰዎች ሰብአዊ እርዳታ ተደራሽነት እንዲረጋገጥ ግፊት ማድረጉን እንደሚቀጥል የገለጹት ፕሬዚደንት ባይደን በዛሬው ዕለት የፈረምኩት አስፈጻሚ ትዕዛዝ ኢትዮጵያ ውስጥ የሚካሄደው ግጭት እንዲራዘም ሰብአዊ ረድኤት እንዳይደርስ ወይም የተኩስ አቁም ስምምነት ላይ እንዳይደረስ በማድረግ ተጠያቂ ወይም ተባባሪ የሆኑትን ኢላማ የሚያደርጉ አዲስ ማዕቀቦች አስቀምጧል ብለዋል። ለኢትዮጵያ ህዝብ ደህንነት ባለማሰብ በድርድር መፍትሄ ከመፈለግ ይልቅ በጦርነቱ መግፋታቸውን የቀጠሉ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የትግራይ ህዝብ ነፃ አውጪ ግንባር፣ የአማራ ክልላዊ መንግስት አባላትንና ሌሎችንም የዩናይትድ ስቴትስ የገንዘብ ሚኒስቴር ኢላማ አድርጎ እርምጃ እንዲወስድ በዚህ ማስፈጸሚያ ትዕዛዝ ስልጣን ተሰጥቶታል ብለዋል። በሰሜን ኢትዮጵያ የቀጠለው ግጭት የከበደ ሰብአዊ ስቃይ አስከትሏል በኢትዮጵያ አንድነት ላይም አደጋ ደቅኗል ብለዋል በግጭቱ ምክንያት ቁጥሩ ወደ አንድ ሚሊዮን የሚጠጋ ህዝብ በከበደ የረሃብ ሁኔታ ውስጥ የሚገኝ ሲሆን በሚሊዮኖች የተቆጠሩ ተጨማሪ ሰዎች በአጣዳፊ የምግብ ዋስትና ችግር ላይ ወድቀዋል በማለት ነው የጀመረው የፕሬዝደንት ባይደን መግለጫ የሰብአዊ ረድኤት ሰራተኞች እንዳይንቀሳቀሱ ተከልክለዋል ተዋክበዋል ተገድለዋል ያሉት ፕሬዚደንት ባይደን ሲቪሎችን ለማሸበር ስለተፈጸሙ የጅምላ ግድያዎች፣ መድፈርና ሌሎችም ጾታዊ ጥቃቶች የቀረቡ ሪፖርቶች እጅጉን የሚሰቀጥጡ ሆነው አግኝቻቸዋለሁ ብለዋል። ዩናይትድ ስቴትስ ይህንን ግጭት የሚያከትም ሰላማዊ መፍትሄ እንዲገኝ ግፊት ለማድረግ ቁርጠኛ ነች። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካዩ ኦሊሴጉን ኦባሳንጆን ጨምሮ በዚህ ረገድ የማሸማገል ጥረቱን እየመሩ ላሉት ሙሉ ድጋፋችንን እንሰጣለን ያሉት ፕሬዚደንት ባይደን ለዚህ ቀውስ ወታደራዊ መፍትሄ የሌለ መሆኑ ላይም ከተባበሩት መንግሥታት ድርጅትና ከአፍሪካ ሕብረት መሪዎች ጋር የምንስማማበት ጉዳይ ነው ብለዋል። በግጭቱ የተሳተፉት ወገኖች ወታደራዊ ዘመቻቸውን አቁመው ሰብአዊ መብቶችን እንዲያከብሩ፣ የሰብአዊ እርዳታ ተደራሽነትን ያለምንም ገደብ እንዲፈቅዱ፣ ካለ ቅድመ ሁኔታ በድርድር ጠረጴዛ እንዲቀመጡ ከመላው አፍሪካ እንዲሁ ከዓለም መሪዎች ጋር ሆኜ አሳስባለሁ ብለዋል። በመቀጠልም የኤርትራ ኃይሎች ከኢትዮጵያ መውጣት አለባቸው ያሉት ፕሬዚደንት ባይደን ቀውሱን የሚያከትም ከወታደራዊው መንገድ የተለየ ጎዳና ሊገኝ ይችላል። ይሁን እንጂ መሪዎቹ ያንም መንገድ ለመከተል ፈቃደኛ ሆነው መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ለኢትዮጵያ ሕዝብ ያላትን ድጋፍ እንዲሁም የሀገሮቻችንን ታሪካዊ ግንኙነት ለማጠናከር ባላት ቁርጠኝነት ትጸናለች ሲሉም አክለዋል። ማዕቀቦቹ ግጭቶቹን የሚያባብሱና ሰብአዊ ቀውሱን እንዲቀጣጠል የሚያደርጉ ግለሰቦችና ቡድኖችን እንጂ በኢትዮጵያና በኤርትራ ህዝቦች ላይ ያነጣጠሩ አይደሉም ብለዋል። በፕሬዝደንት ባይደን ተፈርሞ የወጣውን አስፈጻሚ ትዕዛዝ በተመለከተ ከዋይት ሀውስ ቤተ መንግስት የወጣው ዝርዝር መግለጫ የዩናይትድ ስቴትስ የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴር ጋር በመተባበር ተጠያቂዎች ላይ እርምጃውን እንዲወስድ ስልጣን የተሰጠው መሆኑንና የገንዘብ ሚኒስቴርም ተፈጻሚ ለማድረግ ዝግጁ መሆኑን አውስቷል። በዚህ ማስፈጸሚያ ትዕዛዝ መሰረት የሚደነገጉ ማዕቀቦች በኢትዮጵያ ህዝብና ሰፋ ባለው በቀጣናውም ያልተፈለገ ጉዳት እንዳይደርስ ለመከላከል ዩናይትድ ስቴትስ ተገቢውን እርምጃ ትወስዳለች ብሏል። ዩናይትድ ስቴትስ ከአዲሱ የማዕቀብ አስፈጻሚ ትዕዛዝ በፊትም የወሰደቻቸው የማዕቀብና የቪዛ ክልከላ እርምጃዎች እንደነበሩ ያስታወሰው የዋይት ሀውሱ መግለጫ የኤርትራ መከላከያ ኃይሎች ኢታማዦር ሹም ጄኔራል ፊሊጶስ ወልደ ዮሐንስ ላይ በቅርቡ የተወሰደውን ማዕቀብ ጠቅሷል። ግጭቱን መቀጠልና የሰብአዊ መብት ረገጣ ሪፖርቶችን ተከትሎ ዩናይትድ ስቴትስ ለኢትዮጵያ በሚደረጉ የመከላከያ ነክ ንግዶች ላይ ማዕቀብ መጣሏን አውስቶ፣ ሌሎች ሀገሮችም በግጭቱ ለሚሳተፍ ማንኛውም ወገን የጦር መሳሪያ እንዳይደርስ ተመሳሳይ እርምጃ እንዲወስዱ እንዲሁም በግጭቱ የሚካፈሉት ወገኖች በድርድር ተኩስ አቁም ላይ እንዲደርሱ ድጋፋቸውን እንዲሰጡ ዩናይትድ ስቴትስ ጥሪ ማቅረቧን አብስቷል። ዩናይትድ ስቴትስ ማዕቀቦቹን ለመደንገግ የምታደርገው ውሳኔ የሚመረኮዘው በግጭቱ ተሳታፊ በሆኑት አካላት ተግባር ላይ ይሆናል ያለው መግለጫው፣ ግጭቱን የሚያስቆም መፍትሄ ለማምጣት እርምጃ ካልተወሰደ ዩናይትድ ስቴትስ ማዕቀቦቹን ተግባራዊ ለማድረግ ዝግጁ ነች ብሏል። ግጭቱን ለማስቆም እርምጃዎች ከተወሰዱ ደግሞ ኢትዮጵያ በዚህ ጦርነት ከደረሰባት ጉዳት እንድታገግም ከፍተኛ የሆነው ዕዳዋ ጉዳይ እንዲስተካከልላትና ኢኮኖሚያም እንዲያንሰራራ ከዓለም አቀፉ ማህበረሰብ ጋር ሆነን ለመስራት ዩናይትድ ስቴትስ ዝግጁ ነች ብለዋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ቶማስ ግሪንፊልድ ሰባ ስድስተኛው የመንግስታቱ ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ዛሬ ኒውዮርክ ላይ ለጋዜጠኞች መግለጫ ሲሰጡ ይህንኑ የፕሬዝደንት ባይደንን ትዕዛዝ አንስተው አብራርተዋል። ለኢትዮጵያ ቀውሶች መፍትሄ ለማበጀትና ሕይወቶችን ለማትረፍ እንዲቻል በድርድር ወደሚገባበት ተኩስ አቁም ለመድረስ ውይይት እንዲካሄድ ሁሉን አቀፍ የፖለቲካ ንግግሮች እንዲጀመሩ የጸጥታ ጥበቃ ምክር ቤቱን ጨምሮ ሲደረጉ የቆዩ ዓለም አቀፍ ጥረቶችን ሁሉም ወገኖች ለተራዘመ ጊዜ ሲገፉ ቆይተዋል ሲሉ አምባሳደር ቶማስ ግሪንፊልድ ከሰዋል። በመቀጠልም አሁን ሰብዓዊ ሁኔታው ይገኝበታል ያሉትን ዘርዝረዋል። ሰብዓዊ መብቶች በሚያሳዝን ሁኔታ መረገጣቸው ቀጥሏል። ሴቶችና ልጃገረዶች እየተደፈሩ የስቃይ አድራጎት እየተፈጸመባቸው ነው። ሰብአዊ ሁኔታው በተባባሰ ሁኔታ ተበላሽቷል። የበረታ ቸነፈር ስጋት አንዣቧል። አምባሳደሯ በመቀጠል የኢትዮጵያ መንግስትና ህወሀት ያለ ቅድመ ሁኔታ ለመደራደር ከተቀመጡና ሰብአዊ እርዳታ ባልተገደበ ሁኔታ እንዲደርስ ከፈቀዱ ዩናይትድ ስቴትስ ኢትዮጵያ እንድታገግምና ምጣኔ ሀብቷም እንደገና እንዲያንሰራራ ለህዝቧም የወደፊት እጣውን መገንባት የሚያስችል እርዳታ ለማሰባሰብ ዝግጁ መሆኗን ተናግረዋል። Otherwise, we will impose targeted sanctions against a range of responsible individuals and entities. These sanctions are not directed at the people of Ethiopia or Eritrea. እነዚህ ማዕቀቦች በኢትዮጵያ ሕዝብ ወይም በኤርትራ ሕዝብ ላይ የታለሙ አይደሉም። ጉዳትን ለመቀነስ ወይም እንዳይደርስ ለማድረግ በጥንቃቄ የተመጠኑ ናቸው። አምባሳደር ቶማስ ግሪንፊልድ በመቀጠል ማዕቀቦቹ ኢላማ የሚያደርጉት ለግጭቱ ተጠያቂ የሆኑትን እንደሆነ በአጽንኦት ተናግረው የኢትዮጵያን ሕዝብ እንግልት እንዲያከትም ያደርጋሉ የሚል ተስፋ እንዳላቸው አመልክተዋል። በሌላ በኩል ፕሬዚደንት ጆ ባይደን ማስፈጸሚያ ትእዛዙን ይፋ ማድረጋቸውን ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይድረስ ለፕሬዚደንት ጆ ባይደን ብለው ባወጡት ባለሶስት ገጽ ግልጽ ደብዳቤ የዩናይትድ ስቴትስ ተከታታይ አስተዳደሮች በኢትዮጵያ ላይ ይዘዋቸዋል ባሉት የተዛባ አመለካከት ቅሬታ አዘል መልእክት አስተላልፈዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ የተከፉ ሰዎች የተቀነባበረ ተጽዕኖ ለሚያስከትላቸው መዘዞች አትንበረከክም ብለዋል። እርስዎ በፕሬዝደንትነት በተመረጡበት ጊዜ በበርካታ ኢትዮጵያውያንና አፍሪካውያን ዘንድ በአፍሪካና በዩናይትድ ስቴትስ ግንኙነት አዲስ ምዕራፍ ይከፈታል፣ በእርሶ ፕሬዚደንትነት የአፍሪካ ሀገሮች ሉዓላዊነት ይከበራል፣ በጋራ እድገትና ጉዳዮችን በጥልቅ በተረዳ መንገድ አጋርነት ይመሰረታል የሚል ተስፋ ተፈንጥቆ ነበር ብለዋል። ጠቅላይ ሚኒስትር አብይ ዩናይትድ ስቴትስ በሌሎች ሀገሮች ፖለቲካ አብዝተው እጃቸውን ከከተቱ ግለሰቦች ተጽዕኖ ተላቃ አዲስ የውጭ ፖሊሲ ጎዳና ትቀይሳለች ብለው እንደ ኢትዮጵያ ያሉ ታዳጊ ሀገሮች ጓግተው ነበር ሲሉም አስከትለዋል። ያመጣሉ ብለን የጠበቅነው እንደ ህወሀት ካሉ ሁከተኛ አሸባሪ ቡድኖች ጋር ወዳጅ የሆኑ ዋና ዋና የፖሊሲ አውጪዎችና የፖሊሲ ተጽዕኖ ፈጣሪዎች እንዲሁም ሁኔታዎችን አጣመው በሚያቀርቡ የሎቢ ወይም አግባቢ ቡድኖች ተመስርተው ከሚወሰዱ ውሳኔዎች የተላቀቀ የውጭ ፖሊሲ ነበር ብለዋል። በተለያዩ የዩናይትድ ስቴትስ አስተዳደሮች በጥድፊያ እንደተፈለገ በተወሰዱ ውሳኔዎች ሳቢያ በዓለም ዙሪያ ህዝቦች ፊት ከነበሩበት ለባሰ ጉዳት እንደተዳረጉ አስተውለናል ሲሉ ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ከሚሊዮኖች ደህንነት ይልቅ ስልጣንን መጠቅለልን በሚመርጡ ሰዎች የተቀነባበረ ተጽዕኖ አትንበረከክም ያሉት የኢትዮጵያው ጠቅላይ ሚኒስትር ኢትዮጵያዊና አፍሪካዊ ማንነታችን ይህ እንዲሆን አይፈቅድም ብለዋል። በዚች በአረንጓዴ ብጫ፣ ቀይ የነፃነት ቀለማቷ ለነፃነታቸው ለሚታገሉ ለብዙዎች የስኬት ተስፋ በሆነችው ሀገር በመላ አህጉራችን ለመቶ ዓመታት በቀደምት አባቶቻችን ላይ ሲፈጸም የነበረ ክብር የሚያዋርድ ተግባር ዳግመኛ እንዲያንሰራራ አይፈቀድም ብለዋል። ከኤርትራ መንግስትና ከህወሓት በኩል እስካሁን የተሰማ ምላሽ የለም። እየተከታተልን ያገኘነውን እናቀርባለን። አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ይቀጥላል። ከሰኔ 14 በኋላ የሰብአዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡት መኪናዎች ውስጥ ከዘጠና በመቶ በላይ የሚሆኑት አለመመለሳቸውን የገለጹት የኢትዮጵያ የሰላም ሚኒስትር ሙፈሪያት ከሚል ከለጋሽ ድርጅቶች ምላሽ እንፈልጋለን ብለዋል። በዚህ አይነት የጦርነት ሁኔታ ውስጥ ወደ ክልሉ የገቡ መኪኖች አልወጡም ማለት ምን ማለት እንደሆነ ግልጽ ነው ሲሉ ሚኒስትሯ ለአሜሪካ ድምጽ ተናግረዋል። የተባበሩት መንግስታት ድርጅት ትላንት ባወጣው የትዊተር መልእክትም የተጠቀሱት መኪናዎች አለመመለሳቸውን አረጋግጧል። ሁኔታው አሳሳቢ መሆኑንም ገልጿል። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የሰብአዊ እርዳታ አቅርቦት ጭነው ወደ ትግራይ ከገቡ በኋላ አልተመለሱም የተባሉ መኪናዎች ጉዳይ ማነጋገር ከጀመረ ቆይቷል። በተለይ ጉዳዩን በተደጋጋሚ ሲያነሳ የነበረው የኢትዮጵያ መንግስት እርዳታ ጭነው የሚገቡ መኪናዎችን በተመለከተ ግልጽ የሆነ አሰራር መኖሩን ይጠቅሳል። በስልክ ያነጋገርኳቸው የሰላም ሚኒስትር ሙፈሪያት ካሚል ይህንኑን የሚያብራሩት ወደ ትግራይ ክልል ዘራግመን እንደተናገር ነው ከአስራ አራት ሺ ሜትሪክ ቶን በላይ እርዳታ አሁን ባለው ሁኔታ ባለፉት ቀናት የተጓጓዙትን ጨምሮ አስራ አምስት ሺ አስራ ስድስት ሺህ ገደማ እና ከዛ በላይ የሚሆኑ በሜትሪክ ቶን ደረጃ የተጓጓዙ ምግብነክ የሆኑ ቁሳቁሶች አሉ። ምግብነክ ያልሆኑም እንደዚሁ ራሶች ሎ አለና ይህንን ይዘው የሄዱ መኪኖች ተመልሰው መውጣት ይገባቸዋል ማለት ነው። አድርሰው መመለስ አለባቸው የሆነው አድርሰው እዛው ቀርተዋል። እዛው የቀሩበት ምክንያት ደጋግመን ላስተማራቸው አካል ጥያቄ እያቀረብን ቆይተናል። የምናገኘው መልስ አጥጋቢ አይደለም። ነገር ግን በእንደዚህ አይነት የጦርነት ሁኔታ ውስጥ የትራንስፖርት አገልግሎት ተመልሰው አልወጣም ማለት ምን ማለት እንደሆነ ግልጽ ነው ማለት ነው። ለምን አገልግሎት ነው እየዋለ ያለው የሚለው ግልጽ ነው። መኪናዎቹ ያልተመለሱበትን ምክንያት በተመለከተ እስካሁን የተገኘ ግልጽ ምላሽ አለመኖሩንም ሚኒስትሯ ለአሜሪካ ድምፅ አስረድተዋል። ተመልሰው መውጣት ያለባቸው የሚነገሩ የተለያዩ ምክንያቶች አሉ። ይሄ ምክንያቶቹ አጥጋቢነት እዚህ ግባ የሚባል አይደለም። በስንት ቀን ነው መውጣት ያለባቸው? ለምሳሌ አንድ እርዳታ የጫነ መኪና ሲወጣ ከአምስት ቀን ከሶስት እስከ አምስት ቀን ጭነት አራግፈው መውጣት አለባቸው ነው ያልነው። በዛ በላድመን ዘነገር ነው በቀናት ሶስት በመቶ የሚሆኑቹ አለወቅም ነው። ከአራት መቶ ስልሳ ስድስቱ አሁን ደግሞ በቅርቡ የቀን የተወሰነ ይጓጓዛል። የተባበሩት መንግስታት ድርጅት በትዊተር ባሰፈረው መልእክትም በኢትዮጵያ መንግስት የተገለጸውን መረጃ አረጋግጧል። ድርጅቱ እንዳለው ባለፈው ሳምንት መቀሌ ከገቡት አንድ መቶ አርባ ዘጠኝ መኪናዎች አንዳቸውም አልተመለሱም። ካለፈው ሐምሌ መጀመሪያ አንስቶ ወደ ትግራይ ከገቡት አራት መቶ ስልሳ ስድስት የእርዳታ አቅርቦት የጫኑ መኪናዎች መካከል ደግሞ የተመለሱት ሰላሳ ስምንቱ ብቻ ናቸው በትግራይ ለሚ የሚገኘው ህዝብ ህይወት አድን ድጋፍ ለማድረግ መኪናዎች ያስፈልጉናል ብሏል። ድርጅቱ አንዳንድ ዓለም አቀፍ የሰብአዊ እርዳታ ድርጅቶችና አጋር አገራት ወደ ትግራይ ክልል የሚጓጓዘው እርዳታ በሚፈለገው መጠን እየገባ አይደለም በሚል መንግስትን ይተቻሉ። የእርዳታ መኪናዎችም በየቀኑ መግባት ባለባቸው መጠን እየገቡ እንዳልሆነ ይገልጻሉ። የሰላም ሚኒስትር ሙፈሪያት ካሚል ግን ይህንን ወቀሳ አጣጥለዋል። ወደ ትግራይ የሚላከው የእርዳታ አቅርቦት በተሳለጠ ሁኔታ እንዲሄድ ለማድረግ መንግስት የተለያዩ እርምጃዎችን መውሰዱን ነው ሚኒስትሯ የተናገሩት። ዘጠኝ የነበረው የእርዳታ አቅርቦት የጫኑ መኪናዎች ለፍተሻ የቆሙባቸው የነበሩ ጣቢያዎች ቁጥር በመጀመሪያ ወደ ሰባት ከዚያም ወደ ሁለት ዝቅ መደረጉን በማሳያነት ጠቅሰዋል። ከእኛ የሚጠበቀው ምቹ ሁኔታ መፍጠር ነው ያሉት ሚኒስትሯ የቤት ስራችንን ሰርተናል በማለትም አክለዋል። አሁን ጥያቄው ለጋሾቹ ምቹውን ሁኔታ እየተጠቀሙበት ነው ወይ የሚል መሆን እንዳለበትም ነው ሚኒስትሯ የሚያስረዱት። በአርባ ስምንት ሰዓት ነው የሚኖራቸውን እንቅስቃሴ በኢሜይል ብቻ እንዲያሳውቁ የሚጠየቁት። ከዛ ያለፈ ሂደት የለም እና አሁንም የኢትዮጵያ መንግስት ቢሮክራሲ እየፈጠረ እንዳይገባ እያደረገ ነው የሚለው መሰረት የሌለው ተቀባይነትም የሌለው ከእውነታዊ የራቀ ነው ማለት ነው። የእርዳታ ነጠናችሁ ለምን በገባችሁ ቃል መሰረት አልሆነም ተብሎ መጠየቅ ያለባቸው የሚያቀርቡ ድርጅቶች እንጂ የኢትዮጵያ መንግስት አይሆንም ማለት ነው። ምክንያቱም በእኛ በኩል በዚህ በተለወጠው ሁኔታ በኛ የቤት ስራ ነው ብለን ያስቀመጥነው ይሄንን ሂደት የማመቻቸት እንደ ህዝብ ኃላፊነት አለብን። ህዝቡ ተገቢ እርዳታ እየደረሰው እንደሆነ ሪፖርትም እንፈልጋለን። ሪፖርቶችን እየጠየቅን ነው በተደጋጋሚ ነገር ግን ቢያንስ የሚሄዱት መጠኖችን እናውቃቸዋለን ማለት ነው እና በዚህ ደረጃ ትንሽ የተወገረገሩ ጉዳዮች ተገቢ ባልሆነ መንገድ ደግሞ መንግስት የሚጠየቅባቸውና የሚከሰትባቸው ጉዳዮች አሉና እውነታው ግን ይሄ ነው። ቅድም ከጠቀሱት ጋር መኪናዎች ወደ መቀሌ የሰብአዊ እርዳታ አቅርቦት ጭነው ከሄዱ በኋላ አልተመለሱም በሚለው ጉዳይ ላይ ሰሞኑን ያነጋገርኳቸው የደብሊዩ ኤፍ ፒ ቃል አቀባይ ትግራይ ገብተው አልተመለሱም የተባሉ መኪናዎችን በተመለከተ ከአጋሮቻችን ጋር እያጣራን ነው ብለውኝ ነበረ። መኪናዎቹ ምን ላይ እንዳሉ፣ ለምን እንዳልተመለሱ፣ ከዚህ አንጻር እየተደረገ ያለ ማጣራት አለ። እናንተ የምታውቁት በእናንተ በኩል የሚታወቅ ነገር አለ። ጥያቄ ነው ያቀረብ ምላሽ ምላሽ እንፈልጋለን በዚህ ጉዳይ ላይ በምን መንገድ እና እንዴት እያጣሙ እንዳለ። ያቆብ እቃሱ ናቸው። ወይዘሮ ሙፈሪያት ካሚል የኢፌዴሪ የሰላም ሚኒስትር፣ በጣም አመሰግናለሁ ለዛሬው ስለ ጊዜዎት። እኔም አመሰግናለሁ። የእርዳታ አቅርቦት የጫኑ መኪናዎች ያለምንም ችግር ወደ ትግራይ እየገቡ መሆኑን ሚኒስትሯ ሙፈሪያት ካሚል አብራርተዋል። በአሁኑ ሰዓት አሰራሩ የተሳለጠ እንዲሆን በመደረጉም ወደ ትግራይ በሚወስደው መንገድ ላይ እርዳታ የጫኑ መኪናዎች ቆመው እንደማይታዩ ነው ሚኒስትሯ የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችንን እንለፍ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀነ ጳጳሳት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከዩናይትድ ስቴትስ ባለስልጣናት ጋር ተነጋገሩ። በዩናይትድ ስቴትስ የተለያዩ ግዛቶችና በካናዳ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃነ ጳጳሳት በሰሜን ኢትዮጵያ የሚካሄደውን ጦርነት አስመልክቶ ስጋት አሳድሮብናል ባሉትና የዩናይትድ ስቴትስ በያዘችው አቋም ዙሪያ ነው ከውጭ ጉዳይ መስሪያ ቤት ኃላፊዎችና እንዲሁም ከአንዳንድ የዩናይትድ ስቴትስ ምክር ቤት አባላት ጋር የተነጋገሩት የሃይማኖት አባቶቹ ሰሞኑን ከባለስልጣናቱና ከምክር ቤት አባላቱ ጋር ያደረጉትን እንቅስቃሴ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል። አስራ ሁለቱ ሊቃነ ጳጳሳት ከትላንት በስቲያ ረቡዕና ትላንት ሀሙስ ባደረጉት የሁለት ቀናት እንቅስቃሴያቸው ለረፍት ከተዘጋው የተወካዮች ምክር ቤት የሁለት አባላትና የዘጠኝ የእንደራሴዎች ምክር ቤት አባላት ተወካዮች ጋር በርቀት በኢንተርኔት አማካኝነት በተሰናዱ ስነስርዓቶች ና በየጽሕፈት ቤቶቻቸውም በአካል በመገኘት ነው። አሳስቦናል ያሉትን በመዘርዘር ያስረዱት ከየትኛውም ጎሳ ይሁኑ የየትኛው ሃይማኖት ተከታይ ንጹሐን ዜጎች በከንቱ የሚገደሉባቸውን ዘግናኝና የጭካኔ ድርጊቶች በማውገዝ አጋርነታችሁን ታሳዩን ዘንድ እንሻለን ያሉት የሃይማኖት መሪዎች በቅርቡ ተፈጸሙ ያሏቸውንም ጥቃቶች አውስተዋል። በሰሜን ኢትዮጵያው ግጭት በተለይም በአማራና በአፋር ክልል ያላባራ ያሉት ጥቃት በአካባቢው ከፍተኛ ሰብአዊ ጉዳት ማስከተሉን የተናገሩት የሃይማኖት መሪዎች በህወሓት ኃይሎች ሆን ተብለው ይፈጸማሉ ባሏቸው ሰላማዊ ሰዎችን ኢላማ ያደረጉ አስከፊ ጥቃቶች በሺዎች የሚቆጠሩ ንጹሐን ዜጎች መገደላቸውን፣ በመጠለያ ካምፑ ያሉ ተፈናቃዮች ላይ በተሰነዘረ ጥቃት በመቶዎች የሚቆጠሩ ህጻናትና ሴቶች ሕይወት መጥፋቱን፣ ቁጥሩ ሚሊዮን እንደሚደርስ የሚገመት ሕዝብ ከቀዬው መፈናቀሉንና ለከፋ ረሃብን መጋለጡን በመዘርዘር እየሆነ ባለው ነገር ተረብሸናል ሲሉ ዩናይትድ ስቴትስ ተጨባጭ ያሉትን እውነታ በመረዳት የኢትዮጵያን ህዝብ እንድትረዳ ሲሉ ተማጽነዋል። በትግራይ ያሉ ወገኖቻችን ችግር ያሳስበናል። ለረሃብና ለርዛት የዳረጉና ልጆቻቸውንም በኃይል አስገድደው ለጦርነት እየማገዱ ያሉ ቡድኖችን በማስቆምም ህዝቡ ሰላም ማግኘት አለበት ብለዋል። ለተረጂዎች የሚላክ የሰብአዊ እርዳታ ዓላማውን በሚጻረር መልኩ ለተዋጊዎች እንደሚላክ የእርዳታ አቅርቦት ሂደቱን የሚያደናቅፉ ደንቃራ ናቸው ያሏቸውን ፈተናዎች እንዲሁም በአማራ ክልል የእርዳታ ምግብ በህወሓት ተዋጊዎች መዘረፉን በረድኤት ድርጅቶቹ በራሳቸው ጭምር ተረጋግጧል ሲሉ ለምክር ቤቱ አባላትና ለተወካዮቻቸው የተናገሩት የሃይማኖት መሪዎች በመንገዳቸው ላይ ያገኙትን በሙሉ ያጠፋሉ ሲሉ በከሰሷቸው በእነኚህ ኃይሎች ቅዱሳን ሃይማኖታዊ ስፍራዎች ተደፍረዋል። የሆስፒታሎችን የክሊኒኮችንና የትምህርት ቤቶችን እንዲሁም የሌሎች ማህበራዊ አገልግሎቶች እና የሲቪል ተቋማት ንብረቶች ያለ አግባብ ማውደም የየዕለት ተግባር ሆኗል ሲሉም ወቅሰዋል። የሃይማኖት መሪዎቹ ከምክር ቤቱ አባላት በተጨማሪም ከዩናይት ስቴትሱ የውጭ ጉዳይ ሚኒስትር፣ የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ እና የዩናይት ስቴትስ ዓለም አቀፍ የንግድ አስተዳደር ጽህፈት ቤት ተወካዮች ጋርም ረዥም ሰዓት የወሰዱ ውይይቶችና ክርክሮችን አድርገዋል። ከዩናይትድ ስቴትስ ስትራቴጂያዊ ጥቅሞችም ሆነ ረዥም ዘመን ከዘለቀው የሁለቱ አገሮች ታሪካዊ ግንኙነት አንጻር ዩናይትድ ስቴትስ ኢትዮጵያን አስመልክቶ የያዘችው አቋም ትክክል አይደለም ሲሉ የሞገቱት ሊቃነ ጳጳሳት ዓላማቸውም አገራቸው ያደረጓት ዩናይትድ ስቴትስ በትውልድ አገራቸው ኢትዮጵያ በተለይም በሰሜናዊ የአገሪቱ ክፍል ባለው ግጭት አዎንታዊ ያሉትን ሚና ትጫወት ዘንድ መጠየቅ መሆኑን ከመስሪያ ቤታቸው ተቀብለው ላነጋገሯቸው የውጭ ጉዳይና የዩኤስኤአይዲ ተወካዮች አመልክተዋል። ባለሥልጣናቱ በበኩላቸው በኢትዮጵያ ያለው ሁኔታ እንዲቀየር ወሳኝ ያሏቸውን ሶስት ነጥቦች አንደኛ በአስቸኳይ ጦርነቱ እንዲቆም፣ ሁለተኛ ድርድር እንዲካሄድ፣ ሶስተኛ የእርዳታ አቅርቦት ያለምንም ገደብ መድረስ እንዲችል የኢትዮጵያ መንግስት ተፈጻሚ ማድረግ አለበት የሚሉትን የባይደንን አስተዳደር አቋም አጽንኦት ሰጥተው ተናግረዋል። ሕዝብ ላይ ላደረሱት ጉዳት በወንጀል የሚጠየቁ ካሏቸውና በአሸባሪነት ከሚፈረጅ ቡድን ጋር መነጋገር አይቻልም ያሉት የሃይማኖት አባቶች በበኩላቸው የኢትዮጵያ መንግስት ህዝቡን መርዳት እንዳይችል እየተደረገ ነው ሲሉም አማረዋል። ኢትዮጵያ በእንግሊዝኛው ምህፃረ ቃል አጎዋ በመባል ከሚታወቀውና በትግራዩ ግጭት ሳቢያ የአፍሪቃ ሀገሮች ምርቶቻቸውን ከቅረጥ ነጻ በሆነ መንገድ ወደ ዩናይት ስቴትስ እንዲያስገቡ የሚፈቅደው ፕሮግራም ተጠቃሚነቷን የሚያግድ እርምጃ ዩናይትድ ስቴትስ እያጤነች መሆኑን አስመልክቶም በሰነዘሩት ሀሳብ ሚዛን አልባ ያሉት እርምጃ ቁጥራቸው አንድ ሚሊዮን የሚደርስ አብዛኞቹም ሴቶች የሆኑባቸው የኢትዮጵያውያን ሰራተኞችን ለበለጠ ችግር የሚዳረግ ነው ሲሉ ሞግተዋል። በሌሎች ተፈናቃዮች በበዙባቸው የአገሪቱ አካባቢዎች በተለይም ደግሞ ባለፉት ቅርብ ወራት ብቻ ብዙ መቶ ሺ ህዝብ ተፈናቀሉባቸው የአማራና የአፋር ክልል አካባቢዎች ለተፈናቃዮች እርዳታ ስለ መላክና አለመላኩ እንዲሁም በአካባቢው የረድኤት ተቋማት ይንቀሳቀሱ እንደሆን ሲሉ ባለሥልጣናቱን ጠይቀዋል። ህዝብ ሲያልቅና ለእንግልት ሲዳረግ አገራችን እስክትፈርስ ዝም ብለን ማየት አንችልም። ሁሉንም ወገናችንን በተቻለን ሁሉ መርዳት አለብን ያሉት የሃይማኖት መሪዎች በሰሜን ኢትዮጵያ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ባላት አቋም ላይ ያተኮሩና ከአስተዳደሩ ባለሥልጣናትና ከምክር ቤቱ አባላት ጋር የሚደረጉ መሰል ውይይቶችና ንግግሮች እንደሚቀጥሉም ተናግረዋል። አድማጮች አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ይላል። የዜናና ትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በአስራ ዘጠኝና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አስተያየትና ጥቆማ ሲኖራችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት በመደወል መልእክት ካስቀምጣችሁ ይደርሰናል። በተጨማሪም ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛዎቻችን አቀነባባሪ አበባየው ገበያው ናት። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ ዘገባችን ከማለፋችን በፊት የአርብ ምሽት የሙዚቃ ምርጫ አለን። ጥቂት እረፍት እና ድርግ ሚካኤል በላይ ነህ I Yemen, the Kafa, talk you. Let me praise It's when get smash. I we can see we see I'm prophet. be Tan Yeah. የሚካኤል በላይነህን ዜማ ነበር ያስደመጥናችሁ። አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። በሁለተኛው አጋማሽ የመጀመሪያ ቅንብራችን በአጣዬ ከተማ ከተፈናቀሉ ሰዎችን የተመለከተ ዘገባ ነው የምናስደምጣችሁ። ከወራት በፊት በአጣዬና ና በአካባቢው ተቀስቅሶ በነበረው ግጭት የንብረት ጉዳት የደረሰባቸው የህብረተሰብ ክፍሎች መንግስት መልሶ እንዲያቋቁማቸው ቃል ቢገባላቸውም እስካሁን የተደረገላቸው ነገር አለመኖሩን ገለጹ። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን በወቅታዊና ተደራራቢ ችግሮች ምክንያት በተፈለገው ፍጥነትና መጠን መንቀሳቀስ እንዳልተቻለ ጠቁሟል። ሆኖም አጣዬን ጨምሮ በሰሜን ሸዋና ኦሮሞ ብሔረሰብ ዞኖች ተከስቶ በነበረው ግጭት የተጎዱ ሰዎችን ለማቋቋም ጥረቶች መቀጠላቸውን ጠቅሰዋል። መስፍን አራጌ ዝርዝር አለው። ስሜ ባይነገር እመርጣለሁ ያሉ በኤፍራታና ግድም ወረዳ ያጣየ ከተማ ነዋሪ የሆኑት ግለሰብ በተለያዩ ጊዜያት በአካባቢው ላይ በተቀሰቀሰው ጦርነት ተደጋጋሚ ጉዳት እንደደረሰባቸው ይናገራሉ። መኖሪያ ቤትም ሙሉ በሙሉ ተቃጥሏል። የእንጨትና ብረታ ብረት ስራ ድርጅት ነበረኝ፣ እሱ በሙሉ ተቃጥሏል። ጉዳት የደረሰው አራት ጊዜ ነው። በተደረገ ጦርነት ሁሉ ላይ የመጀመሪያው ተጎጂ ነው። ከወራት በፊት አገርሽቶ በነበረው ግጭት አካባቢያቸውን ለቀው ሰባት ቤተሰቦቻቸውን በመያዝ ወደ መሀል ሜዳ ከተማ ማቅናታቸውን ያስታውሳሉ። ግለሰቡ ለዓመታት ደክመን ያፈራነው ሀብትና ንብረት መውደሙ ሳያንስ መንግስት መልሶ ለማቋቋም ቃል በገባው መሰረት ቃሉን አለማክበሩ ተገቢ አይደለም ሲሉ ይወቅሳሉ። ቤቱንም እንሰራለን ያለው ከድርጅቱም ካሳ እንከፍላለን ያለው እንሰራለን ብቻ የሚል ነገር አለ። መቼ ነው የሚሰራው? እንግዲህ አይዶን ነው። የድርጅቱም ካሳ እንከፍላለን ንግድ ፍቃዳችሁን አስመዝግቡ ተባለ። ያው አስመዘገቡ። እስካሁን ምንም ነገርም የለም። ወደ ስራችንም መመለስም አልቻልም። መስሪያ ቦታም የለ መኖሪያ ቤትም የለም። ለእኛም ግራ ገብቶናል። መጠየቅ ያለበት አካል ማን ማን ነው የሚያደርስልን? ማን ነው ያንን በትክክል በተገባው መሰረት የተወሰነ እንኳን እኛን ወደ ስራ የሚያስገባ ትንሽ የሚያንቀሳቀሰን ሌናችንን የሚያረጋጋ ነገር እንኳን ምንም የተደረገ ነገር የለም። ቢሰጠን ወይ አስራ አምስት ኪሎ ስንዴ ናት ለአንድ ቤተሰብ ተብሎ አስራ አምስት ኪሎ ማለት በዚህ ዘመን ከባድ ነው። ዘይትም ወይ ሩብ ሊትር ናት ወይ አንድ ሊትር ናት እንዳጋጣሚ ንብረት አይደለም መተካት ማበረታቻ ተብላ እንኳን የተደረገ ነገር ነገር የለም። በቀይ መስቀል በኩል የገንዘብ እርዳታ ከተጀመረላቸው በኋላ ባልታወቀ ምክንያት እርዳታው መቋረጡም የተጎጂዎቹን ጉዳት አባብሶታል ባይ ናቸው። አስተያየት ሰጭው፣ ቀይ መስቀል በየወር በቤተሰብ ብሎ ስድስት ሺ ብር ከፍላለሁ ብሎ ነበረ። ያንንም ያችን ካርዱ አልነጠቁ ብሩም ቀረ፣ ተቋረጠ። ምክንያቱም አይታወቅም፣ ለምን እንደተቋረጠ። ካርዱ ላይ የተሰጠን የቀይ መስቀል መረጃ ካርዷ ለምን እንደተመለሰች ከተመለሰ፣ ወይስ ብሩ የስድስት ወር ነው ከፍላለ ያለ የሁለት ወር ከፈለ ሰጠን። ከዚያ በኋላ ተነጠቀ። እሷ ራሷ እንኳን ለወር ለዜቅናይና ለትንሽ ነገር ትችላለ ብለን ነበረ እሷ ራ ሳንሳ ቀረች። የመልሶ ማቋቋም ስራው በተጨባጭ አለመታየቱ አሁንም በርካቶች ተፈናቅለው በሄዱባቸው አካባቢዎች እንዲቆዩ አድርጓቸዋል ይላሉ። ያው እስካሁንም እዚያው ናቸው፣ በስደት ላይ ናቸው፣ ሚስቴና ልጆች። እኔ ግን ወደ ቦታው ተመልሼ ያው ዝም ብዬ አለሁ። ያው አካባቢው ሰው ዝም ብሎ ወጣ ገባ እያል ነው። እንመጣለን፣ ሦስት ቀን አራት ቀንም እንዲሁ እያየን፣ ምን እያለች እንደምን ነበረ ትንሽ ዱቄት ምናምን ናምትፈጥ ነገር አለች እሷ፣ ለመቀበል ምናምን እንመጣለን፣ እንወጣለን። ያም ያው ቤት ተከራይቼ ነው፣ አሁን ሜዳ ምኖረው ሌላው ያጣ የከተማ ኗሪና የአራት ቤተሰብ አስተዳዳሪ ነኝ የሚሉት ዳኛቸው አስቻለው በግጭቱ ከአራት መቶ ሺህ ብር በላይ የሚገመት ድርጅታቸው ሙሉ በሙሉ እንደወደመ ይናገራሉ። ሱቅ ነበረኝ፣ ድርጅት ነበረኝ። ድርጅቴ ሙሉ ለሙሉ ወድሟል። እስካሁን ድረስም ደግሞ የተደረገ ድጋፍ የለም። ለኔም ሳይሆን ጠቅላላ እንደዚህ እንደኔ ንብረታቸው ሸቀጣ ሸቀጦች፣ የተለያዩ የንግድ ዘርፍ የተሰማሩ ሰዎች ንብረታቸው ወድሟል። እስካሁን የተደረገልን ድጋፍ የለም። በቃ ብንጮህም፣ ለመንግስት ብናሰማም፣ ለከተማ አስተዳደሩ ብንጮህ፣ ምንም ብንል ይደረግላቸዋል እንጂ እስካሁን የተደረገ ነገር የለም በሙሉ ነጋዴው ከበረንዳ በረንዳ ለበረንዳ ነው የሚዞረው። የሚሰራው ስራ የለም። በምን ተንቀሳቅሱ? ይህን እርዳታ ግን ሊያደርጉልን አልቻሉም። እስካሁን ድረስ ቃ ገብተውልን ነበር፣ እስካሁን አልተፈጸመም። ግለሰቡ ተፈናቅለው ከሄዱበት አካባቢ ወደ አጣይ የቢመለሱም ተከራይተው እንደሚኖሩ እና ቤተሰብ አስተዳድሮ የቤት ኪራይ ከፍሎ ህይወትን መምራት አዳጋች እንደሆነባቸው ገልጸዋል። ቤተሰቦቻችንን የምናስተዳድረው ግማሹ በሸቅል እንዲሁ አንዳንድ ቦታ ላይ ሸቅል እያደረገ እና መልሰው ደግሞ ባለው ከመንግስት በሚደረጉ ድጎማዎች ስንዴ አንዳንድ የምግብ ፍጆታዎች እንደ ዱቄት፣ ሩዝ፣ በኮረኒ እለት ምግቦች በእንደ እነዚህ ያሉት ነገሮች አሁን ያለ ነው። ያውም ስንዴውም በተገቢ ሁኔታ ወራቱን ጠብቆ አይመጣም። አሁን የተቀበልነው ለስድስት ወር የተባለው ሳይመጣ የለም እያሉን የሶስት ወር ብቻ ነው አሁን የተቀበልነው። የሶስት ወሩ ገና አልተሰጠን። እንደውም አንድ ወር ከሰጡን በኋላ ሶስት ወር ቆይተው ነው የሚሰጡ ልክ እንዳልተጎዳን እየተደረገ ማለት ነው። ብንጮህም እሚሰማን አካል የለበቃ የኑሮ ችግር ቤተሰብ ስራ አጥነት፣ በቃ ብዙ ችግር አለ። መኖር ከባድ ነው። በሰው ቤት በሰው ሀገር በስደት ብዙ የለመደ ቤተሰብ ነው። ትልቅ ድርጅት ነበረኝ። ያያን ሁሉ አጥቼ ዛሬ ማሽኖቹ ሜዳ ላይ ነው የተቃጠሉት። ማሽኖች እስካሁን ራሱ እዚያው ሜዳው ላይ ናቸው ያሉት። ንቅነት ነው። እኔ አሁን ያለሁት ምንድን ነው? በአንዳንድ ድርጅቶች ወይ ግለሰቦች በሚያደርጉልኝ ድጎማ ነው። ብዙ ጊዜ ሞክረናል። ከበላይ አካል ይመጣሉ ባለስልጣኖች፣ ከክልልም ከዞንም እንጮሃለን። ወረዳውም አይሰማንም። እነሱም ሲመጡ እናደረግላቸዋለን እንጂ በቂ ምላሽ የለም። በተግባር የተፈጸመ ነገር አንዳች ነገር የለም እስካሁን ድረስ በቃ ጉዳዩ ይመለከታቸዋል የተባሉ የአጣየንና የሰሜን ሸዋ አመራሮች ለማግኘት ጥረት አድርገን ምላሽ ለመስጠት ፈቃደኛ ከሆኑ በኋላ በተንቀሳቃሽ ስልካቸው ላይ ደጋግመን ብንደውልም ስልካቸውን ሳይነሱ ቀርተዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሸው አካባቢዎች ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን ከአምስት ወራት በፊት ተቀስቅሶ በነበረው ግጭት ምክንያት ከአጣየ ብቻ ሳይሆን በሁለቱም ዞኖች ከሚገኙ ስምንት አካባቢዎች ከሶስት መቶ ሰባ ሺህ በላይ ሰዎች ተፈናቅለው እንደነ ያስታውሳሉ። በኦሮሞ ብሔረሰብ ዞን እና በሰሜን ሸዋ አጣዬና አካባቢዋ በተፈጠሩ ግጭቶች በርካታ ወገኖቻችን ተፈናቅለው እንደነበር ይታወቃል። ከኦሮሚያ ብሔረሰብ ዞን ከመቶ ሺህ በላይ ተፈናቃዮች ነበሩ። ከሰሜን ሸዋ ከሁለት መቶ ሰባ ሺህ በላይ ተፈናቃዮች ነበሩ። እንግዲህ እነዚህን ተፈናቃዮች ለመደገፍ እና ለማቋቋም በክልሉ ከፍተኛ አመራሮች የሚመራ አብይ ኮሚቴ ተቋቁሟል። ቴክኒካል ኮሚቴውን ደግሞ በቴክኒክ ኮሚቴ ከሁሉም ተቋማት የተወጣጣ ቴክኒካል ኮሚቴ እንዲመራው ተደርጎ እዛው ቦታው ድረስ ተቀምጦ ያሉ ችግሮችን ለይቶ ምን ያህል ቤቶች እንደተቃጠሉ፣ ምን ያህል ሰው እንደተፈናቀለ፣ ምን ያህል ጉዳት እንደደረሰ ለይቶ ለክቡር እርሰ መስተዳደሩ በተገኙበት ሪፖርት አቅርቦ ሪፖርቱ ተገምግሞ የመልሶ ማቋቋም ተግባሩ እየተከናወነ ነው የሚል የመልሶ ማቋቋም ስራው ከተጀመረ ወዲያ አበረታች እንቅስቃሴዎች ተደርገዋል የሚሉት ኃላፊው አብነት ይጠቅሳሉ። ወደ ሰማንያ ስድስት ቤቶች ተጠናቀው ሰዎችን የመመለስ ተግባር ተከናውኗል። ሌሎች ተግባራትም በፍጥነት እንዲከናወኑ ስራዎች እየተሰሩ ነው ነው። ለአብነት ብናነሳ ከአደጋ መከላከል ለእንጨት ማስቆረጫ እና ለተለያዩ ስራዎች ለደን ኢንተርፕራይዝ ተሰጦት ደን ኢንተርፕራይዝ ለቤቶች መገም እንጨቶችን ይዞ እያቀረበ እንደሆነ ማሳያ ነው። ደን ኢንተርፕራይዝ ለሚያከናውነው የመልሶ ማቋቋም ስራ አስራ አራት ሚሊዮን ብር መመደቡን ነው የጠቀሱት። የምግብ አቅርቦቱም ከሞላ ጎደል እየቀረበ ነው። እንግዲህ በፍትሃዊነት ዙሪያ ላይ የተለያዩ ችግሮች ሊኖሩ ይችላሉ። ችግሩን ደግሞ የተገመገመ አቅጣጫ እየተሰጠበት እየተስተካከለ የሚገኝ ተግባር ነው። በሁለቱ ዞኖች መካከል በተደረሰው መግባባት ሰላሙን ወደነበረበት መመለስ ቢቻልም በመልሶ ግንባታውና ተረጂዎችን በመድረስ ረገድ ውስንነት አለ የሚሉ ቅሬታዎች መሰማት ከጀመሩ ሰነባብተዋል። አቶ ያሱ ግን የችግሮች መደራረብ በተፈለገው ፍጥነት ስራዎች እንዳይሰሩ ቢያደርግም አሁንም ትኩረት አለመነፈጉን ገልጸዋል። አንዱን ችግር ሳንሻገር ሌላ ችግር እየመጣ ከችግር ላይ ችግር እየተደራረበ እንጂ ለችግሩ ትኩረት ካለመስጠትና ጉዳዩን ተግባሩን ከማጓተት ዓይን የሚታይ ጉዳይ አይደለም። እንግዲህ እንደምታውቀው ከሁለት ሺ አስር ጀምሮ በግጭት ምክንያት በርካታ ወገኖቻችን ተፈ ተፈናቅለው ነበረ። እነዚህም ወገኖች ለመደገፍና ለማቋቋም በርካታ ስራዎች እየሰራን ባለንበት ሰዓት ነበር ይህ ግጭት ተከስቶ ወገኖችን ያፈናቀለ። አሁንም ደግሞ በህልውና ዘመቻ ላይ ስላለን በርካታ ተግባራትን ያንም ተግባር ይዘን እያከናወና ይህንም ተግባር ጉዳይ ትኩረት ሰጠ መስራት ስላለብን እንጂ ጉዳዩ የተተው አይደለም። በሌላ በኩል ከካሳ ለመፈፀምና ከቀይ መስቀል ክፍያ መቋረጥ ጋር በተያያዘ ቅሬታ አቅራቢዎቹ ለተነሳው ጥያቄ ሲመለሱ፣ እኔ እስከማውቀው ድረስ ግን ለተፈናቃይ የካሳ ክፍያ እስካሁን አልከፈልንም። ተፈናቃይን ለማቋቋም ለ ለግብአት ግዢ የሚውል ለኦሮሚያና ለቤንሻንጉል ለተፈናቀሉ ሰዎች አስር ሺ ስምንት መቶ ብር ሰጠናል። ለጎንደር በቅማንትና በአማራ ምክንያት ተፈናቅለው ለነበሩ ሰዎች የዘርና የተለያዩ የማዳበሪያ የተለያዩ አቅርቦቶችን ነው ስናቀርብ የነበረ። አይ መስቀልም እንግዲህ እኔ የካሳ ክፍያ በምን አግባብ ይሰጣል? በየወሩ ለስድስት ወራት ገንዘብ ድጋፍ ጀምሮላቸው ከሁለት ወር በኋላ መቋረጡን ነው የገለጹት ተፈናቃዮች። ሊሆን ይችላል እኔ ይህም ቢሆን እውቅና የለኝም ብዬ ነው ጉዳዩ ይመለከታቸዋል የተባ የተባሉትን አካላት ለማግኘት ጥረት እያደረግን ሲሆን እንዳገኝናቸው አስተያየታቸውን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት እየተላለፈላችሁ የሚገኘውን የአርብ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሁን ደግሞ በተከታዩ ዘገባ ወደ ትግራይ ክልል እንወስዳችኋለን። በኢትዮጵያ ትግራይ ክልል ከኤርትራ ጋር በሚዋሰነው ምስራቃዊ ክፍል የጉሎ መከዳ ወረዳ አርሶ አደሮች ወደ እርሻ ስራ መመለሳቸው እንዳስደሰታቸው ገለጹ። በጦርነቱ ምክንያት በአካባቢው ረሃብ መከሰቱንም ገልጸዋል። ማሳቸውን እንዳያርሱ ተከልክለው እንደነበር የሚናገሩት እነዚህ አስተያየት ሰጪዎች፣ በአሁኑ ጊዜ ግን አንጻራዊ ሰላም ሰፍኖ የግብርና ስራቸውን እያከናወኑ መሆኑን ተናግረዋል። ቀጣይ ምኞቴ ችግራችንን ተቀራርበን እንድንፈታ ወንድማማች እንድንሆን አካባቢያችን እንዲገነባና ንብረታችን እንዲመለስልን እንፈልጋለን ያሉም አሉ። መቀሌ የሚገኘው ዘጋቢያችን ወደ አካባቢው ሄዶ ያነጋገራቸው አርሶ አደሮች አስተያየትን አካቶ ተከታዩን ዘገባ አድርሶናል። የትግራይ ክልል ምስራቃዊ ዞን ጉሎ መኸዳ ወረዳ በኤርትራ ሰራዊት ስር ለስምንት ወራት መቆየቱ ያነጋገርኳቸው የወረዳው ነዋሪዎች ይገልጻሉ። በአሁኑ ጊዜም የወረዳው አካል የሆነው የዛላንበሳ ከተማ ጨምሮ የተለያዩ ቀበሌዎች በኤርትራ ሰራዊት ስር እንዳሉ ነው የተናገሩት። በወረዳው የሸዊት ለምለም ቀበሌ ነዋሪ የሆኑት አርሶ አደር ከሰተ ደስተ አካባቢያቸው በኤርትራ ኃይሎች ስር በነበረበት ወቅት መሬታቸው እንዳያርሱ ተከልክለው እንደነበር ይናገራሉ። አብቲ ዝሓለፈ ዘጋጥመና ዝነበረ ዕንቅፋት ግን ባለፈው ያጋጥመን የነበረው እንቅፋት ሻዕብያ እንዳታርሱ እኛንን የምናስተዳድራችሁ ወያኔን አጥፍተናታል እያሉ ማረስ ይከለክሉን ነበር። ወያኔ ግን በኃይል መጥቶ መሬት ነጻ ካወጣ በኋላ መሬታችን አርሰን ይኸው ለምልሟል። የምታየው ማሽላ ዘርተናል፣ ሌላም ስንዴ ዘርተናል። ይህንን እንዳንዘራ ግን ጠላት እያደናቀፈን ቆይቷል። የዝናብ ሁኔታ ዘግይቶ ነው የጀመረው፣ ቢሆንም በአሁኑ ጊዜ ደህና ነው ነው ያሉት። ተቋማት እንደወደሙ የሚናገሩት አርሶ አደሩም የሰላማዊ ዜጎች ሀብትም በመዘረፉ በአሁኑ ጊዜ በአካባቢው ረሃብ ተከስተዋል ብለዋል። ጥሜት ብጣዕሚ ከቢድ ረሃብ በከፍተኛ ደረጃ አለ። ባለፈው ጊዜ በብልጽግና ይሁን በሻዕቢያ ትልቅ ጭቆና ሲደርስብን ነበር። እህላችን ዘርፎታል። ገለባችንም አቃጥለውታል። እንዲሁም የቤታችን ቆርቆሮ ወስዶ ንብረታችንም ተዘርፏል። የቀረ ነገር የለም። ሁሉም የመንግስት ተቋማት ይህ የምታየው ካምፕ ሁሉ ሁሉም ነገሩ ወስደውታል። ከቤታችን ወጥተን ውሃም እንዳናመጣ ተከልክለን ነበር። የውሃ ቧንቧችንም ተሰብሮ ሳይጠገን ቆይቷል። አሁን በወያኔ ተጠግኗል። ነው ያሉት ወይዘሮ ማህሌት አረጋ እየተባሉ በወረዳው የሀዲስ ተስፋ ቀበሌ ነዋሪ በበኩላቸውም በአሁኑ ጊዜ ያለውን ችግር ተወግዶም ዘላቂ ሰላም እንዲወርድ ነው የምመኘው ይላሉ። ብጣዕሚ ሽግር ፍ ወርሒታት ጸገማት ነይሩ ብዙሕ ብጥሜት ጸገም ነይሩ ባለፉት ወራቶች በጣም ችግር ውስጥ ነበርን። በረሃብና በሌሎች ነገሮች ተቸግረናል። አሁን ደግሞ የተዘራው እህላችን በእኛ መንደር በዘነበው በረድ ተጠቅቷል። ሌላው ችግር ደግሞ ሁሉም ጋ ያለው የጤና ተቋማት ነበረን፣ ወስደውታል። ሁሉም ተቋማት የባለ ሀብት ይሁን የህዝብ ሁሉ ንብረት ወስደዋል። በተለይ ከዝባን ሑፃ እስከ ዛላምበሳ ያለው ሁሉንም ነው የወሰዱት። የሌላው አካባቢ እንኳን አላውቅም። በአሁኑ ጊዜ እናቶች ለወሊድ አገልግሎት ሰው ተሸክሞ ወደ አዲግራት ነው የሚወስዳቸው ቀጣይ ምኞቴ ችግራችን ተቀራርበን እንድንፈታ ወንድማማች እንድንሆን ነው አካባቢያችን እንዲገነባ ንብረታችንም እንዲመለስልን ነው የምንፈልገው ነው ያሉት ቄስ ገብረስላሰ ወልደ ማርያም የተባሉ የአካባቢው ነዋሪ በበኩላቸው ማሳቸው ስንዴ እንደዘሩት በመግለጽ ለልጆቻቸውን የሚሆን ቀለብ እንደሚያገኙ ያላቸውን ተስፋ ገልጸዋል በአሁኑ ጊዜ በአካባቢው ከባድ ረሃብ አለ ብለው ይህ ችግር እንዲፈታ ደግሞ ዓለም አቀፍ ተቋማት ያግዙን ሲሉ ነው የተማጸኑት። ሰላም በኋነላ ደስታ በኋነላ ረት ረስታ ገነጋዳይ መንግስቱ ቀሲ ነው ሰላም እንዲሆንልን ደስታ እንዲሆንልን አርሶ አደሩ የሚያርስበት ነጋዴውም የሚነግድበት መንግስትም ተረጋግቶ እኛም ተረጋግተን የምኖርበት ነው ምኞቴ። ይህ በጣም ነው የምንሻው አንዲት ነገር ግን ሻዕቢያ ነው ስጋታችን ነው ያሉት። በትግራይ ክልል ከ ስድስት ነጥብ ስምንት ሚሊዮን ህዝብ በላይ አስቸኳይ የእርዳታ ምግብ እንደሚያስፈልገው ነው የክልሉ መንግስት እየገለጸ የሚገኘው። ለዚህ የሚሆን የምግብ እርዳታ እንዳይገባ ደግሞ የፌዴራል መንግስት እየከለከለ ነው በማለት ይከሳል። የፌዴራሉ መንግስት በበኩሉ ወደ ትግራይ ክልል የምግብ እርዳታ እያስገባ መሆኑም፣ በተቃራኒው ደግሞ ወደ ክልሉ የሚገቡ የእርዳታ እህል የጫኑ መኪኖች እያደናቀፈ ያለው ውጊያዎች በመክፈት ህወሀት ነው በማለት ይከሳል። ለአሜሪካ ድምጽ ሙልጌታ ተከታዩ ዘገባችን ወደ ሀዋሳ ክልል ሄደን የኮቪድ-19 ሁኔታን እንቃኛለን። በሲዳማ ክልል ዴልታ በተሰኘው በሶስተኛ ማዕበል የኮቪድ-19 ወረርሽኝ አይነት እስካሁን አንድ ሺህ ሰው መያዙን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። የጤና ባለሙያዎች ስርጭቱ በአስከፊ ደረጃ ላይ መድረሱን ጠቁመው የህብረተሰቡ መዘናጋት ደግሞ አሳሳቢ መሆኑን ተናግረዋል። በክልሉ ከሚመረመሩት አንድ መቶ ሰዎች ውስጥ ሀያ አምስቱ በዚሁ አይነት ኮቪድ እየተያያዙ እንደሆነም አስረድተዋል። ቪኦኤ ያነጋገራቸው የሐዋሳ ከተማ ነዋሪዎች ህብረተሰቡ ከኮቪድ-19 ክስተት በፊት የነበረውን አይነት መደበኛ ኑሮ እየመራ እንደሆነና ከፍተኛ መዘናጋት መኖሩን አረጋግጠው ስጋታቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር አለው። የስዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር ማቴ መንገሻ አዲሱ አይነት የኮቪድ-19 ወረርሽኝ ዴልታ ዝርያ በክልሉ በአሳሳብ ሁኔታ የተሰራጨ መሆኑን ተናግሯል። በተለይም ጽኑ ሕክምና አገልግሎት ፈልጎ ወደ ሆስፒታል የሚመጡና በዛ ደረጃ የሞት ምጣንም ካየን ለሁለት ወራት መሀል ላይ ጋብ ብሎ የነበረው አሁን ደግሞ ብዙ ሰዎች በተለይ ከሶስት ሳምንት ወዲህ ከ13 ሰዎች ያላነሱ ህይወታቸውን አጥተዋል በዚህ ህመም። በተጨማሪም ከአንድ ሺህ በላይ የሚሆኑ ሰዎች በ በዚህ በደልጣ ቫይረስ በሚባለው ተይዞ ተገኝቷል። ነው አሁንም በሆስፒታል በተለይም በከባድ ህመም ታሞ ያሉ ከ አስራ አራት ሰዎች ያላነሱ በማሽን ደረጃ ላይ አሉ። እነዚህ መረጃዎች ስናይ አሁን የቫይረሱ ስርጭትም አስጊነትም በዛ ደረጃ መጨመሩን ማየት ይቻላል። ህብረተሰቡ የተዘናጋ በመሆኑም የማንቃትና የመከላከል ስራ እየተከናወነ መሆኑም ጠቁመዋል። በክልሉ የክትባት አቅርቦት ቢኖርም ህብረተሰቡ ለመከተብ ያለው ተነሳሽነት አነስተኛ መሆኑን ተናግረዋል። ብዙ ሰዎች እንደጠበቅ ነው የወሰዱ አይደለም። በተለይም መጀመሪያ አስትራዘኔካ የሚባል ክትባት አይነት ነበር። በዚህ አይነት ጥሩ አፈጻጸም እንደ ክልል ሀገርም የተሻለ ውጤት ማስገዝበብ ችለን ነበር። አሁን ደግሞ የተለያዩ አይነት ክትባት አይነቶች ስላሉ እነዛ ደግሞ ወደ ሀገሪቱ እንደገቡ እየተሰጠ ስለሆነ አንዱ የመጣውን እያዳረስን ነው የምንቀጥለው። የራሳቸውን ከኮቪድ ወረርሽኝ ለመከላከል የአፍና የአፍንጫ መሸፈኛ ጭንብል ማድረጋቸውን የሚናገሩት የከተማው ነዋሪ አቶ ላቀ ዘገየ አብዛኛው ህዝብ ዝንጉ መሆኑን ማስተዋላቸው ይናገራሉ። እኔ በበኩሌ ስወጣም ስገባም አደርጋለሁ። የታዘዘውን ማክሴን በሚገባ አደርጋለሁ፣ ራሴን እጠብቃለሁ። ልጆችም አሉኝ። ልጆ ልጆችም እንዲጠብቁ እንዳያደርጉ እመክራቸዋለሁ። እና ብዙም ወደ ውጭ ስለማንሄድና ከሰዎች ጋርም ብዙ ብዙ ሰው ጋር ግን ስራ ሌለን በጣም ጥንቃቄ እናደርጋለን። ህብረተሰቡ ደግሞ ያዝ ለቀቅ ነው። አልፎ አልፎ ያደርጋል፣ ወይ ትንሽ ቆይቶ ደሞ ይተዋል። ያዝ ለቀቅ ያደርጋል፣ ይተዋል፣ ይተዋል፣ ይተዋል። በብዛት ደግሞ መዘናጋቱ አለ፣ አለማድረጉ አለ። እና ለራሱ ህይወት ነው መቼስ ብዙ መመሪያ የሚሰጠው። ያን መመሪያ ተከትሎ በትክክል ተግባራዊ በማድረግ በጣም አነስተኛ ነው ፍላጎቱ። ከለቅሶ ቤት ሲመለሱ ፒያሳ አካባቢ ያገኘዋቸው አቶ ስሳይ ውጋም የወረርሽኙ መከላከያ ዘደቦች በሚገባ እንደማይተገበሩ ትዝብታቸውን ይናገራሉ። ቫይረሱ በማህበራዊ ኑሮና ኢኮኖሚያዊ እንቅስቃሴ ላይ ያሳደረው ጉዳትም ከፍተኛ መሆኑን ይገልጻሉ። በአጠቃላይ ሰው ምንም ማክስ እንደ ልቡ አድርጎ አይሄድም። ዝም ብሎ ዝም ብሎ መከላከል ነው። አሁን ያው ለቅሶ እንዳየው ሁሉም ግር ብሎ ነው የሚሄደው እና መንግስት የምለውን ሰዎች ብዙውን ጊዜ እንትን ሊቀበሉ አልቻሉም ህዝቡ የሚዘናጋው ከምን የተነሳ ይመስሎታል? እንግዲህ ካለማወቅ ይመስለኛል። እኔ እንግዲህ እርግጥ በሽታው እያንዳንዱ ቤት እስኪገባ ይጠብቅ እንደሆነ አላቅም። እኔ እና በእርግጥ እኔ አሁን ለምሳሌ ሱቅ ትንሽ ኪወቅሳለኝ፣ ማክሴን አረጋለሁ እና ሰዎቹ መቼም ገመድ አድርጌ ሰቁም፣ በርቀት ነው እናስተናግደው በሁሉም ሰው ብዙ ግንዛቤ የለውም ብዬ ነው የምገምተው እና መንግስት በዚህ ላይ ትልቅ ስራ መስራት አለ። የአዋሳ ከተማ ነዋሪ የሆኑት ነገር ግን ለስራ ከከተማ ወጥቼ ነበር ያሉት አቶ ኤልያስ ቫይረሱ ኢትዮጵያ ውስጥ ሲገባ የነበረው አይነት ትኩረት ብሰጠው ጉዳቱን መቀነስ ይቻላል ብሎ ያምናሉም። መዘናጋቱ አለ። ይህ መዘናጋት በዚህ ከቀጠለ በህይወትም ሆነ በሀገሪቷ ኢኮኖሚ ላይ ከፍተኛ ጽዕኖ እንደሚያሳድር ይታየኛል። ስለዚህ በዚህ ዙሪያ በአጠቃላይ ማስቀምጠው ነጥብ ምንድን ነው? የግንዛቤ ግንዛቤ ትምህርት በጣም እንደሚያስፈልግ በዚህ አጋጣሚ ላሳስብ እፈልጋለሁ። የያኔት ሆስፒታል ባለቤት ዶክተር ግርማ ባቢ ለቪኦኤ የቫይረሱ ስርጭት አስከፊ ደረጃ ላይ መድረሱን ተናግሯል። ህብረተሰቡ ከየትኛውም ጊዜ በላይ መዘናጋቱን ዶክተር ግርማ ገልጧል። አሁን ደግሞ ያለው ይሄ ዴልታ ቫሪያንት የሚባለው ነው። በጣም አደገኛ የሚባለው እስካሁን ከተከሰቱት ማለት ነው። በእኛ ሀገር ካለፈው አንድ ወር ተኩል ጀምሮ አጠቃላይ ስርጭቱ እየጨመረ ነው ያለው። በየቀኑ ሞት እያስመዘገበ ነው ያለው። ፖዘቲቪቲ ሬት የምንለው ደግሞ በክልላችን አሁን ሲሆኑ ወደ 25 ደርሷል። ከመቶ ሰው ከሚመረመረው 25ቱ በሽታው ይገኝበታል ማለት ነው። እንደ ሀገር አቀፍ ከ17 ሰው ላይ በሽታው እየተገኘ ነው። በሌላ ጽንፍ ግን ማህበረሰብ በጣም መዘናጋት ነው የምናየው። ሰዎች ይሰበሰባሉ፣ ሰላማዊ ሰልፍ ያደርጋሉ፣ ማስክ አይጠቀሙም። እጅ ሳኒታይዘር መጠቀም እጅ መታጠብ እየተረሳ ነው ያለው። ካላዊ መራራቅ እየተተገበረ አይደለም። በጣም ከባዱ ፈተና ከመቼውም ጊዜ በላይ አሁን ነው ብለን ነው የምንፈራ። የገመጦ ጤና ጣቢያ ነርስ ወይዘሪት ምረት ዲቃ ያለፈው ጊዜ አስቸጋሪና ከባድ መሆኑን ህብረተሰቡ መገንዘብ እንዳለበት አሳስባለች። የመጀመሪያው በኮሮና ቫይረስ የተያዘ ሰው በሐዋሳ ከተማ ከተሰማበት ከግንቦታ 1 2012 ዓ ም ጀምሮ እስከ አሁን በሱዳማ ክልል 9184 ሰዎች በቫይረሱ የተያዙ ሲሆን 186 ሰዎች ደግሞ በበሽታው ህይወታቸው አልፏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም ለምሽቱ ወደ ያዝነው የመጨረሻ ዘገባችን እናልፋለን። የግዛት አስተዳዳሪዎችን ጨምሮ የተበራከቱ የመጡ ሪፐብሊካን ፕሬዚዳንት ጆ ባይደን ያቀዱትን ሰራተኞችና የፌዴራሉ መንግስት ተቀጣሪዎች የኮቪድ-19 ክትባት እንዲወስዱ የሚያስገድድ መጠነ ሰፊ እርምጃ ለማስቆም የህግ ጫና ለመጨመር ቃል ገብተዋል። የፓትሲዳ አስኳራ ዘገባ ነው። ሀብታሙ ስዩም ያቀርበዋል። የኮሮና ክትባት የወሲብ ድክመትን ያመጣል የሚለው የታዋቂዋ የአሜሪካ ራፐር ኒኪ ሚናጅ የትዊተር መልእክትን የመሰሉ ሐሰተኛ መረጃዎች እንዲሁም የፕሬዚደንት ባይደንን የክትባት ግዳጅ የሚቃወሙ ሪፐብሊካን ግዛት አስተዳዳሪዎች፣ እነዚህ የባይደን አስተዳደር ተጨማሪ የአሜሪካውያን እንዲከተቡ ለማድረግ በሚጥርበት በአሁኑ ወቅት ከገጠሙ ተግዳሮቶች መካከል የሚካተቱ ናቸው። የኮቪድ ክትባት ግዴታዎችን እቅድ አውጥቻለሁ። የዚያ ግዛት አስተዳዳሪ ግን አምባገነናዊ እርምጃ ሲል ጠርቶታል። አምባገነናዊ! ይህ እጅግ መጥፎ የፖለቲካ አይነት ነው። ምክንያቱም በግዛቶች ውስጥ የሚኖሩ ዜጎችን በተለይ ደግሞ የሕፃናት ሕይወት ለአደጋ የሚዳርግ መሆኑ ነው። ልቀበለው አልችልም። ፕሬዚደንት ባይደን ናቸው። ሐሙስ ዕለት ባይደን ባለፈው ሳምንት ይፋ ያደረጉትን እቅድ የተቃወሙ ሪፐብሊካን የግዛት አስተዳዳሪዎችን ወቅሰዋል። እሳቸው የፌዴራሉ መንግሥት ሠራተኞች፣ የውል ተቀጣሪዎች፣ የጤና ባለሙያዎች እንዲሁም መቶና ከዚያ በላይ ሰራተኞች ያሏቸው የንግድ ድርጅቶች ውስጥ የሚሠሩ ሠራተኞች የመከተብ ግዴታ እንዲጣለባቸው ይሻሉ። ከአስራ ሁለት የሚልቁ ግዛቶች የግዴታ ክትባቱን የሚከለክሉ የክትባት ማስረጃ መጠየቅን ሳይቀር የሚቃወሙ ህጎችን አውጥተዋል። ሮንዲ ሳን ሳንቴዝ የፍሎሪዳ ግዛት አስተዳዳሪ ናቸው። ከአሜሪካ ህዝቦች በተጻራሪ ህገ መንግስታዊ ያልሆኑ አዋጆችን የሚያወጣ ባይደንን የመሰለ ፕሬዚደንት ሲኖር ለህገ መንግስቱ ዘብ የመቆም ኃላፊነት ብሎም የመዋጋት ግዴታ አለብን። በፍሎሪዳ ግዛት እያደረግ ነው ያለነውም ይህንኑ ነው። ምንም እንኳን ክትባቱ ነጻና በሁሉም ስፍራ የሚገኝ ቢሆንም እስካሁን ድረስ ሙሉ በሙሉ የተከተቡት አሜሪካውያን 55 በመቶ የሚሆነውን ህዝብ የሚሸፍኑ ናቸው። አስተዳደሩ የባይደን የክትባት ግዳጅ ይህንን ቁጥር ከፍ ያደርገዋል የሚል ተስፋ ሰንቋል። ይህ እርምጃ 60 በመቶ በሚሆኑ አሜሪካውያን ዘንድ ድጋፍ አግኝተዋል። በህዝብ ድምፅ አሰባሳቢው አውታር አዚየስ ኤፕሶስ ቁጥራ፣ ክሪስ ጃክሰን የአውታሩ የቁጥራ ሂደት መሪ ናቸው። የአብላጫው ህዝብ ድጋፍ በአውራ ፓርቲዎች መካከል ያለውን የሰፋ ክፍፍል የሚደብቅ ነው። ሰማኒያ በመቶ ዲሞክራቶች ግዴታውን ይደግፋሉ። ከስልሳ ከመቶ በላይ የሆኑ የሁለቱም ፓርቲ አባላት ያልሆኑ የህዝብ ተወካዮችም ይደግፉታል። አዲሱን ግዴታ የሚደግፉ ሪፐብሊካን ግን ሰላሳ በመቶ ብቻ በመሆኑ በአገሪቱ ውስጥ ኮቪድን በሚመለከቱ ጉዳዮች የቀጠለውን ክፍፍል የሚያንጸባርቁ ናቸው። አድማጮች፣ ዝግጅታችን ተጠናቀቀ። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ።